ጋዜጠኛ እዝራ እጅጉ የተወዳጅ ሚዲያና ኮሚዩኒኬሽን ስራ አስፈጻሚ፣ በቅድሚያ ከኤስቢኤስ የአማርኛው ቋንቋ ፕሮግራማችን ጋር ቆይታ ለማድረግ ስለወደድክ እናመሰግናለን። አመሰግናለሁ። ኤስቢኤስ በኢትዮጵያ ውስጥ ለመጀመሪያ ጊዜ በሚባል ደረጃ የግለሰቦችን የታዋቂ ሰዎችን ታሪኮችን በማሰባሰብ በዊኪፒዲያ ላይ እያሰፈርክ ትገኛለህ። በአሁን ሰዓት አንተና ባልደረቦችህ ይሄንን ስራ ለመስራት ጽንሰ ሀሳቡ እንዴት መጣ? ምን አነሳሳችሁ? እንግዲህ የኛ ድርጅት ተወዳጅ ሚዲያና ኮሚኒኬሽን በአብዛኛው የሚሰራው ግለታሪኮችን ነው። ከዚህ ቀደም ወደ አርባ የሚደርሱ የቀድሞ የኢትዮጵያ ባለውለታዎች ለነ ጸሐፌ ትእዛዝ አክሊሉ ሀብተወልድ፣ ልጅ እንዳልካቸው፣ ፓንክረስት የመሳሰሉ ለኢትዮጵያ ትልቅ ስራ የሰሩ በተለይ በአስራ ዘጠኝ ሀምሳዎቹ አርባዎቹ ያሉ ሰዎችን ታሪክ በዲቪዲ እና በሲዲ የሚያሳት ድርጅት ነው። ግን ስናስበው እንደ ኢትዮጵያ በአስራ ዘጠኝ አርባዎቹ ሀምሳዎቹ ላይ ብቻ አይደለም ያለችው ሁሌ የቀደሙትን ጀግኖች ብቻ እያሰብን አፄ ምኒልክን፣ አፄ ቴዎድሮስን፣ ኃይለ ሥላሴን በዛን ዘመን የነበሩ ሰዎችን ብቻ እያሰብን የሰባዎቹ የሰማኒያዎቹ ሰዎችን ረሳናቸው የሚል ሀሳብ ይነሳል፣ ከኛው ድርጅት ማለት ነው። እኔም በግሌ ይሄን ሀሳብ አስበዋለሁ። ለምንድን ነው የዘመናችንን ሰዎች ታሪክ የማንሰንደው? የሚል ሀሳብ መጣልኝ። ከዛ ውጪ ደግሞ ጎግል ላይ የኢትዮጵያውያን ታሪክ ስትፈልግ አታገኝም። ለምሳሌ የአንድ ጋዜጠኛ ታሪክ ቃለ መጠየቅ ልናረጋቸው የምንፈልጋቸው ሰዎች መረጃ ምንም የለም። የሚገርምሽ መረጃው ጉግል ላይ ብቻም ሳይሆን ሰዎቹም ጋር የለም። የተደራጀ ኢንፎርሜሽን የላቸውም። መቼ እንደተወለዱ፣ መቼ ትምህርት እንደጀመሩ፣ ምን ምን እንደሰሩ። ባዮግራፊን የመጽሐፍ ግለታሪክ የመጽሐፍ ባህል በተለይ ሰው በህይወት እያለ በጣም ደካማ እንደሆነ አጠና። ምናልባት ለስድስት ሰባት ወር የሚያልቅ ጥናት ማለት ከዛ ባለፈው አመት ሚያዝያ ሃያ ሁለት ሺህ አስራ ሶስት ላይ በይፋ በዊኪፒዲያ ላይ እንደዚሁም በተወዳጅ ሚዲያ የፌስቡክ ፔጅ ላይ በሚዲያ ዘርፍ፣ በስነ ጽሁፍ ዘርፍ ከነዚህም በተለያዩ በሌሎችም ዘርፎች ተመሳሳይ በሆኑ ሙያዎች ላይ የሰዎችን ታሪክ መሰነድ ጀመርን። እስካሁን ድረስ ምን ያህል ታዋቂ የሰዎችን ታሪክ ለማሰባሰብ እና ለማሳተም በቃችሁ? በዚህ ስድስት ወር ውስጥ ከሰባት መቶ ሀምሳ አራት በላይ ሰዎች ጋር ተገናኝተናል። ማለት ታሪካቸውን እንዲልኩልን። ትልቁ ፈታኝ ነገር በህይወት ያለን ሰው ታሪክ መሰነድ በጣም ፈታኝ ነው። ባህሉም የለንም እኛና ሰባት መቶ ሀምሳ አራት የሚሆኑ ሰዎች ጋር ደውለን እኛ ያገኘ ነው ግን የአንድ መቶ ሀያ ሶስት ሰዎች ታሪክ ነው እስከ ድረስ ዊኪፒዲያ ላይ የተሰነደው ምናልባት በዚህ ሳምንት ከሚልኩልን አስራ አራት ሰዎች ጭምር ወደ አንድ መቶ ሰላሳ አራት የሚሆኑ ሰዎች ታሪካቸው እጃችን ለመግባት ችሏል እና ፈታኝ የሆነ ስራ ነው። ማርታ፣ እንግዲህ እንደሚታወቀው ባለፉት በሰማኒያዎቹ በዘጠናዎቹ ብዙ የኢትዮጵያውያን ባለሙያዎች ከሀገር የወጡበት ሁኔታ ነው የሚታየው። ከሀገር ውጭ ያሉትን የኪነጥበብ ባለሙያዎችም ሆነ ጋዜጠኞች እንዴት ነው ለማግኘት የምትችሉት? በቢዲያ ዘርፍ የኢትዮጵያ ጋዜጠኞች ታሪክ ካልን ውጭ ሀገር ያሉትንም ሀገር ውስጥ ያሉትንም በአማርኛም፣ በትግርኛም፣ በኦሮምኛም፣ በሲዳምኛም፣ በሶማሊኛም ላይ የሚሰሩ በሁሉም ክፍል የሚሰሩ ጋዜጠኞችን ነው። ጋዜጠኛ ብቻ ሳይሆን ደግሞ ቴክኒሽያኖችንም፣ የማሰራጫ ጣቢያ ኃላፊዎችንም የሚዲያ መሪዎችንም ነው። በተቻለ መጠን ሁሉንም ለማቀፍ እንሞክራለን። እንግዲህ ጋዜጠኛ ሲባል ኢትዮጵያን የሌሉበት ሀገር እንደሌለ ይታወቃል። አውስትራሊያን ጨምሮ ማለት ነው እና እዛ ደግሞ በተለያየ ምክንያት እዚህ አዲስ አበባ ውስጥ ጎበዝ የነበሩ አቅም የነበራቸው ሰዎች እንዳሉ እናውቃለን እና እድሜ ለቴክኖሎጂ አብዛኛዎቹ ሶሻል ሚዲያ ላይ፣ ፌስቡክ ላይ፣ ቴሌግራም ላይ በተለያየ አይነት መንገድ ስልኮቻቸውን እያፈላለግን ቢያንስ ከአንድ መቶ ሀያ ሶስቱ ወደ አስራ ሰባት የሚሆኑት በባህር ማዶ የሚኖሩ ኢትዮጵያውያን የመገናኛ ብዙሀን እና የጥበብ ባለሙያዎች ናቸው። እና የሚገርምሽ አንዳንዶቹ በቃ የረሳ ናቸው ሁሉ መስሏቸዋል። ማለት ከወጡ ሀያ አመት ሰላሳ አመት እንደዚህ የሆናቸውና እዚህ በጣም የሰሩ ይሆኑና እዛ ደግሞ በሌላ ሙያ ውስጥ ይገቡና እዚህ ያበረከቱትን አሻራ ኢትዮጵያውያን ባልደረቦች ጀረሱ መስሏቸው ይህን ስሜታቸውን እንደገና ቀስቅሰን ያወጣ ናቸው። በጣም ብዙ አሉ። ዳንኤል አያሌውን ብትወስጂ በጣም የሚገራርሙ ሰዎች አሉ እነ ዳግማዊ ታሪኩ ከነዳ ተሰነዱ አበበ የመሳሰሉ ሶስትና አሸናፊ ነጋሽ፣ መሀመድ ጀርመን ሀገር ያለ እንደዚህ። እነዚህ ሰዎች አሁን እዚህ እያሉ በጣም አቅም የነበራቸው ግን ደግሞ እዛ ከሄዱ በኋላ ደግሞ ትልቅ እዛም ባሉበት ቦታ አሻራ ያኖሩ ሰዎች ናቸው እና እነዚህ ሰዎች ለእኛ በሰጡ ግብረ መርስ ወይም ፊድባክ ታሪካቸው እንዲሰነድ እኛ መርጠናቸው መምጣቱ አንድ ደስ ያሰኛቸው ነገር ነው። ሁለት ደግሞ ስለ ሀገራቸው እንዲያስቡ፣ ለሀገራቸው አንድ ነገር እንዲያደርጉ ትልቅ አስተዋጽኦን ያበረከት ነው። አሁንም እንቀጥላለን እኛ ባደረግነው ጥናት፣ በዚህ መለስተኛ ጥናት ሶስት መቶ ሰባ አምስት ሰዎች በባህር ማዶ የሚኖሩ የሚዲያ ሰዎች እንዳሉ ተነግሮናል። ከነዛ ውስጥ ግን አድራሻቸውን ያላገኘናቸው አሉና በዚህ አጋጣሚ በተለያየ ሀገር የሚኖሩ ሰዎች ይህንን ሀሳብ የኛ የተወዳጅ ሚዲያ ፔጅ ቢያዩትና መረጃ ቢልኩልን ለማስተናገድ ዝግጆች ነው። ቀደም ሲል የገለጽከው ነገር አለ። ታሪኮች፣ ግለ ታሪኮች ተሰብስበው እንዲቀመጡ ከዊኪፔዲያው ባሻገር ከፍ ባለ ደረጃ ሰንዶ ለማስቀመጥ ያስባችሁበት ሌላኛው መንገድ ምንድን ነው? ኢትዮጵያ እስከዛሬ የራሷ የሆነ በኢትዮጵያውያን የተሰራ ስራ የኢንሳይክሎፒዲያ መጽሐፍ የላትም። እኛ የግለ ታሪክ ኢንሳይክሎፒዲያዎችም ከግለ ታሪክም ደግሞ በየዘርፉ ለምሳሌ የሚዲያ ኢንሳይክሎፒዲያ ለብቻ ይኖራል። የመንግስታዊ የስራ ኃላፊነት የተወጡ ሰዎችንም እንደዚሁ የምናይበት በመጽሐፍ ደረጃ በዓለም አቀፍ ደረጃ የሚታተሙ ለመስራት ቅድመ ሁኔታዎችን እያመቻቸን ነው። ምን አስቀድሞ የሚዲያ ሰዎችን ነው። የአንድ መቶ ሀያ የመገናኛ ብዙኃን ኢትዮጵያውያን ባለሙያዎች ከበፊቶቹና በአሉ ግርማ ጀምሮ እስከ አሁን ድረስ አስር ዓመት እስከሰራው ድረስ ያሉ ሰዎችን በመጽሐፍ መልክ በዓለም አቀፍ ኢንሳይክሎፒዲያ ቅርጽ ፎርማት አድርገን የመስራት እቅዳል። የዚህ ትልቁ ጥቅሙ ምንድን ነው? አንደኛ ለሚሰራው ሰው ያለንን ትልቅ አክብሮት እናሳያለን። ሁለት ደግሞ ኢትዮጵያ የራሷ ኢንሳይክሎፒዲያ በሚኖራት ጊዜ ሁሉም በየሙያው ለዘርፉ ጠንክሮ እንዲሰራ እናደርጋለን። የመረጃ ምንጭ መሆን ይችላል፣ ሀገራችንን ለማሳወቅ ሁለትም ደግሞ እንደነዚህ አይነት ስራዎች ከዚህ ቀደም በብዙም ተሞክረው አያውቁም። ትልቁ የፋይናንስ እጥረት ስለሆነ ነው። አንደኛ ሪሰርች ማድረግ ከባድ ነው። ሁለት ደግሞ ማሳተሙም ራሱ ከባድ ነው። ትንሽ ትግልም አለው ማሰባሰቡ። ሁለት ደግሞ እኛ ሀገር የትልልቅ ሰዎች ታሪክ ብቻ ነው የሚሰራው። ለምሳሌ በስነ ጽሁፍ ዘርፍ ጸጋዬ ገብረ መድናራያ፣ ከመሪዎች አጼ ምኒልክ፣ አጼ ቴዎድሮስ እየተባለ ሁል ጊዜ ፎከስ የምናደርገው ትልልቆቹ ላይ ነው። እኛ ግን በዚህ አሰራራችን እነሱ ላይ ብቻ አለፉ ፎከስ የምናደርገው የዘመናችን ጀግኖች አሉ። በዚህ ዘመን የኖሩ ሰዎች ነገ ጀግና ይሆናሉ። ዛሬ ሀያ ዓመት የሰራ ሰው ከሀያ ዓመት በኋላ አርባ ዓመት ይሰራል። ስለዚህ አሁን ታሪኩ መሰነድ አለበት ብለን ነው የምናምነው በዊኪፒዲያ ላይ። ይህንን ደግሞ በመጽሐፍ አውጥተን ለማበረታት ነው ትልቁ አላማችን። እንግዲህ አላማችሁ በቅርቡ ኢትዮጵያዊ የሆነ ኢንሳይክሎፔዲያን ይፋ እንደምታደርጉ ነው የገለጽክልን ያለኸው ሌላው እንደ ጉድለት የሚታየው ነገር ምንድን ነው በሀገራችን ውስጥ ያሉ የመንግስት ባለስልጣናት አገርን የሚመሩ አገርን የሚያገለግሉ ታሪኮቻቸው ብዙ አይገኝም በቃለመጠይቆችም ደረጃ ቢሆን ግለ ታሪካቸው ብዙ አይታይም እንዲሁም ተጽፎም አይገኝም። በየዌብሳይታቸውም ላይ ራሱ በየድርጅቶቻቸው ዌብሳይቶቻቸውም ላይ ግልጽ ያለ ታሪካቸው አይኖርም። ለምሳሌ ከጠቅላይ ሚኒስትሩ ጀምሮ አንስተን ከሀገራችን ፕሬዝደንት ከኢትዮጵያ ፕሬዝደንት አንስተን ሌሎችም ታላላቅ መሪዎች ታሪኮቻቸው በዝርዝር አይገኝም። በአንጻሩ የሌሎች ሀገሮች መሪዎችን ብንመለከት ታሪካቸው፣ የቤተሰባቸው ታሪክ ሁሉ በትክክል ተጽፎ ይገኛል እንደ መረጃ ማለት ነውእና ይህንንስ በተመለከተ ከመንግስት በኩል የእናንተን አገልግሎት ለመጠቀም የፈለገ ወይም ደግሞ እናንተም ስራችሁን እነሱ ጋር ወስዶ ታሪካችሁ በዚህ ደረጃ ቢጻፍ ህብረተሰቡ እነዚህን የሚመሯቸውን ሰዎች ማንነታቸውን በማወቅ ደረጃ ያለውን መብት በማረጋገጥ ደረጃ ይህንን ከነሱ ጋር ከመንግስት ባለስልጣኖች ጋርስ ለመስራት ያደረጋችሁበት አጋጣሚ አለው ወይ? ሰዎች ይህን ጀምር ነው። ከጠቅላይ ሚኒስትር ዶክተር አብይ አህመድ ነው። እንደሚታወቀው የእኛ ድርጅት ባዮግራፊ እንደሚሠራ ነገር ልልሻለሁ እና ከዛሬ አንድ አመት ሁለት አመት ቀደም ብሎ መሪዎቻችን በህይወት እያሉ ታሪካቸው መሰነድ አለበት ብለን ለመጀመሪያ ጊዜ የእኛ ድርጅት የዶክተር አብይ አህመድን ታሪክ በኦዲዮ በዶክሜንተሪ ሪሰርቹን ሲሰራ ቆይቷል። አሁንም ድረስ ገና ያልታተሙ ስራዎች አሉ። ምክንያቱም ብዙ ጊዜ የእኛ ሀገር መሪዎች ወይ ከወረዱ በኋላ ወይ ከሰላሳ አመት በኋላ ነው ታሪካቸው የሚወጣው እና ብዙ ሰነዶችን አሰባስበናል። ይህንን ዊኪፒዲያ ስንጀምር እስኪ እንደው በአማርኛ ዊኪፒዲያ ላይ ስለ ጠቅላይ ሚኒስትር ዶክተር አብይ አህመድ ምን ተጽፏል ብለን ስናይ ያገኘ ነው። ሰላሳ መስመር ነው። መቼ እንደተሾሙ ይገልጻል። ምን እንደሰሩ ኢትዮጵያን፣ ኤርትራን ሰላም ያደረጉ፣ ኖቤል ሽልማትን ያገኙ፣ ባለቤታቸው እገሌ ይባላሉ ዶክተር አብይ አህመድ የሚል በጣም አጭር ነገር ነው የአማርኛ ዊኪፒዲያ ላይ። እንግዲህ አስቢ እኛ ፖስት ከምናደርገው ድረስ ከዛ እኛ ለሪሰርች የሰራ ነውን በሙሉ ጨምቀን ወደ ስድስት ሺህ ቃላት የሚሆን አሁንም ገብተሽ ማየት ትችያለሽ። የአማርኛ ዊኪፒዲያ ላይ የዶክተር አብይ አህመድ ታሪክ ዊኪፒዲያ ላይ የኛ ድርጅት ነው የሰራው። ይህ እንግዲህ የሚያሳየው ምንድን ነው? መንግስታዊ የስራ ኃላፊዎችን ለመስራት ያለን ትልቅ የሆነ ፕሮጀክት ነው የሚያሳየው። እንዳልሽው በጣም አስፈላጊ ነው። ለምሳሌ ሚኒስትሮችንም ለመሾም መሪዎች፣ ምኑ ጋን ያሉት በየመስሪያ ቤቱ ያሉት መሪዎች አቅማቸው ምን ድረስ ነው፣ ምን አሻራ አኑረዋል የሚለውን ራሱ ለመንግስትም ራሱ ለሚሾመውም ሰው የነዚህ ሰዎች ታሪክ መሰነዱ አስፈላጊ ነው። ይህንንም ለማድረግ አንዳንድ እኛ በተለያየ አጋጣሚ የምንቀርባቸውን የምናውቃቸውን የመንግስት የስራ ሀላፊዎች ታሪካቸውን እንዲልኩ እያደረግን ነው። በሚቀጥለው ሳምንት በእርግጠኝነት የሶስት የመንግስት የስራ ሀላፊዎችን ታሪክ በእኛ ዊኪፔዲያ ላይ እንሰንዳለን። እንዳልሽው እኛ በሊስታችን ቢያንስ ሚኒስትሮቹን ጨምሮ ከሰባ በላይ ሰዎችን ሊስት ይዘናል። ሊሰሩ ይችላሉ ያመናቸው ማለት ነው። በእርግጠኝነት ልክ እንደ ሚዲያ ሰዎች ሁሉ ከስድስት ወር ከሰባት ወር ወር ከአራት ወር በኋላ ደግሞ የመቶ ምናምን የመንግስት የስራ ሀላፊዎችን ታሪክ በአማርኛ ዊኪፒዲያ ላይ ከእነ ፎቶግራፋቸው ልጅ እያሉ ምን ይመስሉ ነበረ በልጅነታቸው ምን ዝንባሌ የነበረ የሚለውን ነገር እንደምናሳይ ተስፋ አለኝ። ከባዱ ነገር ግን ያው የምታውቂው ነው። ባህላችን ታሪክን የመንገር እኔ ምን ሰርቼ የሚል ነገር ስላለ እሱ ነገር ብዙ ኢትዮጵያውያንን እንደግለሰብ ስለሚይዝ ነው እስከ ዛሬ ያልተሰራው። በጣም ትልቅ ፕሮጀክት ነው እያንቀሳቀሳችሁ ያላችሁት። እንዲህ አይነት ስራዎች ትልቅ የሰው ኃይልን፣ የገንዘብ አቅምን፣ ጊዜን ይጠይቃሉ። እናንተ በግል የምትንቀሳቀሱ የሚዲያ ተቋም ናችሁና ከሰው ኃይልም ከገንዘብ አቅምም ደረጃ ስራው ፈታኝ አልሆነም ወይ? አሰልጣኝ ነው ነገር ይህን ስራ ለመጀመር ስናስብ ያወጣ ነው በጀት ራሱ እንኳን እዚህ ስራ ውስጥ ልንገባ ቀርቶ ልናስበው የሚችለውም አይደለም። ምክንያቱም ከባድ ነው። ሪሰርች ማድረግ ራሱን የቻለን ነው። ሪሰርች የሚያደርጉ ሰዎችን መቅጠል ያስፈልጋል። ከዛ በኋላ ደግሞ እንደገና እነዛን ሰዎች ለሰዎቹ የሚነገረው ነገር መጽፍ አለበት። የአርቶወት ስራ ይሰራል። ፎቶግራፎች ያስፈልጋሉ። ሰዎቹን ራሱ ማግኘት ክራይቴሪያዎቹን የሚያወጡ ቦርድ። ለምን ፕሮፌሽናል በሆነ መንገድ ነው የምትሰሪው ይሄንን ነገር። ነገር ግን አንድ ነገር በጣም በጀቱ ከሌለ በቃ ይሄን ነገር ልንሰራው አንችልም። እከሌ ስራው ካልን ስራው አይጀምርም። እና ትልቁ የኛ አላማ አንድ ነገር ጀምሮ ማሳየት ነው። እኛ ዋጋ እንከፍላለን። ዋጋ ከፍለን ደግሞ እንደሚሰራ ካሳየን በሚቀጥለው ጊዜያት ደግሞ ስራችንን ጥረታችንን ያየ መንግስት እራሱ ይሄ ነገር እኮ የመንግስት ስራ ነው። እኛ ልንሰራው የሚገባን ስራ ነው። በአንድ የግል ተቋም የተሰራው ብሎ መንግስት ሊያግዘን እንደሚችል ስላወቅን በዚህ ስራ ውስጥ ያው እየተጎዳንም ቢሆን ሊሰሩ የሚችሉ በበጎ ፈቃደኝነት የሚሰሩ ሰዎችንም እያስገባን በዚህ ስድስት ወር ጊዜ ውስጥ ይሄ እዚህ ቦታ እንዲደርስ አድርገናል። ነገር ግን ከአሁን በኋላ በዚህ መልኩ አይቀጥልም። ቱም እገዛ እንደሚያስፈልገን ለአንዳንድ የመንግስት ኃላፊዎችም በደብዳቤም አሳውቀናቸዋል በምንሰጣቸውም የተለያዩ መገናኛ ብዙ መግለጫዎች ነግረናቸዋል። መንግስትም የቀና ምላሽ ነው እየሰጠን ያለው። በእርግጠኝነት ከአመት ከሁለት አመት በኋላ ይህ ስራ ሰፍቶ የአንድ ሺ የሁለት ሺህ ሰዎች ታሪክ ይሰራል። ዓላማችን በአስር አመት ጊዜ ውስጥ የአንድ ነጥብ አራት ሚሊየን ኢትዮጵያውያን ባለሙያዎችን ታሪክ በህይወት ያሉ በህይወት የሌሉትንም ታሪክ ዊኪፒዲያ ላይ አስፍረን መገኘት ነው። ከዊኪፒዲያ ደግሞ የተሻለ ሳይትም እራሳችንን ፈጥረን የምንሰራበት መንገድ ነው የምንፈልገው ቋንቋ በተመለከተ በአሁን ሰዓት በአማርኛ ነው እየተሰራ ያለው እና ሌሎች ሀገሮች የእኛን ሀገር ሰዎች ታሪክ የሚያገኙበት ቋንቋን በተመለከተ፣ በነገራችን ላይ ማንኛውም አንድሮይድ ላይ ወይም ሞባይል ላይ ሲከፈት ዊኪፒዲያ ጉግል ትራንስሌት የሚያደርግ አለው። ራሱ የዊኪፒዲያ እኛ የጫነውን ትራንስሌት ስታደርጊው አማርኛ ወደ እንግሊዝኛ የሚተረጉም ሶፍትዌር አለው ሁሉም የዊኪፒዲያ ፍንትኖች በተርጎም ይችላሉ በጉግል ትራንስሌተር። እኛ ግን አሁን ለጊዜው የእያንዳንዱ ሰው ስራ ቀጥታ በእንግሊዝኛ የመጽሐፍ እቅድ የለንም። ምክንያቱም አላማችን ኢትዮጵያዊ ለኢትዮጵያዊ እንዲተዋወቅ ማድረግ ስለሆነ መጀመሪያ እኛ እርስ በርስ እንተዋወቅ። አንቺ ለምሳሌ አምራት፣ አሰፋ ሀሊማ፣ ኡስማን ለምሳሌ እዛ ላይ ያሉ ሰዎች እንደምንነግርሽ፣ አንተነህ መርዕድ፣ ተስፋዬ ድረሴ፣ እዝራ ጅጉ ብለሽ ጎግል ስታደርጊ በአማርኛ ስለ አንድ ኢትዮጵያዊ ወገንሽ ካወቅሽ መጀመሪያ ትልቁ ነገር እሱ ነው ብለን የምናስበው። ሁለተኛው ግን አላማችን በአማርኛ ብቻ ሳይሆን በሌሎችም የአገር ውስጥ ቋንቋዎችም በአፋን ኦሮሞ፣ በትግርኛም፣ በሌሎችም ቋንቋዎች እነዚህ እንዲዳረሱ እናደርጋለን። ነገር ግን ሁላችንንም አሁን ሊያግባባን የሚችለው ብሔራዊ ቋንቋችን አማርኛ ስለሆነ በአማርኛ እንሰንደዋለን። የሚፈልጉ የውጭ ሀገር ሰዎች ደግሞ የአማርኛውን ራሱ እዛው የዊኪፒዲያ ላይ በተለይ በሞባይል የሚመጣ ከሆነ ትራንስሌት ማድረጊያ ሶፍትዌሮች አሏቸው። ብዙ ሞባይሎች ትራንስሌት አድርገው የዛን ሰው ታሪክ ማግኘት ይችላሉ። ጋዜጠኛ እዝራ እጅጉ የተወዳጅ ሚዲያና ኮሚኒኬሽን ስራ አስፈጻሚ ስለነበረን ቆይታ በጣም አመሰግናለሁ። አመሰግናለሁ ማርታ። ለኤስቢኤስ ራዲዮ ማርታ ጸጋው ነበርኩ። ከሜልበርን እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።